ፎሬን ሰርቪስ ኢንስቲትዩት ኤምሄሪክ ቤሲክ ኮርስ ዩኒት ኤይቲን ቤሲክ ሴንቴንስስ ፎር ሌርኒንግ። እንደምን አደሩ አቶ ዮሐንስ? እግዚአብሔር ይመስገን ደህና ነኝ። እርሶስ? ማለዳ በማለዳ የት ይሄዳሉ? ተንሸራሸረ መንሸራሸር ይንሸራሸራል ቢሮ ሽርሽር ተናፈሰ መናፈስ ይናፈሳል መናፈሻ ቢሮ ከመግባቴ በፊት ትንሽ ሽርሽር ስለምፈልግ ወደ መናፈሻ እሄዳለሁ። ተራራ ዛሬ በጣም ጥሩ ቀን ስለሆነ እኔ እኔም ወደ ተራራው ለመሄድ እዘጋጃለሁ። ሰማይ ደመና፣ መዝነብ፣ ሰማያዊ ደመና ስለሆነ ዝናብ የሚዘንብ ይመስልዎታል? የለም፣ የሚዘንም አይመስለኝም። ይዘንብ ይሆናል። ምናልባት ነገ ይዘንብ ይሆናል። እንደምን አደሩ አቶ ዮሐንስ? እግዚአብሔር ይመስገን ደህና ነኝ። እርሶስ በማለዳ የት ይሄዳሉ? ቢሮ ከመግባቴ በፊት ትንሽ ሽርሽር ስለምፈልግ ወደ መናፈሻ እሄዳለሁ። ዛሬ በጣም ጥሩ ቀን ስለሆነ እኔም ወደ ተራራው ለመሄድ እዘጋጃለሁ። ሰማዩ ደመና ስለሆነ ዝናብ የሚዘን ይመስለውታል? የለም፣ የሚዘንም አይመስለኝም። ምናልባት ነገ ይዘን ይሆናል። ፎር ኮምፕሬንሽን እንደምን አደሩ አቶ ዮሐንስ? እግዚአብሔር ይመስገን ደህና ነኝ። እርስዎስ በማለዳው የት ይሄዳሉ? ቢሮ ከመግባቴ በፊት ትንሽ ሽርሽር ስለምፈልግ ወደ መናፈሻ እሄዳለሁ። ዛሬ በጣም ጥሩ ቀን ስለሆነ እኔ እኔም ወደ ተራራው ለመሄድ እዘጋጃለሁ። ሰማው ደመና ስለሆነ ዝናብ የሚዘንብ ይመስልዎታል? የለም፣ የሚዘንብ አይመስለኝም። ምናልባት ነገ ይዘንብ ይሆናል። ከበደ ነገ ይሄዳል። ከበደ ነገ ይሄድ ይሆናል። ሽርሽር እፈልጋለሁ። ሽርሽር እፈልግ ይሆናል። ጓደኞቼ ወደ ባህሩ ዳር ሄዱ። ጓደኞቼ ወደ ባህሩ ዳር ሄደው ይሆናል። የከበደ ልጅ እህቷን ታያለች። የከበደ ልጅ እህቷን ታይ ይሆናል። የእርስዎ ልጅ አባቱን አየች። የእርስዎ ልጅ አባቱን አይታ ይሆናል። ሆቴል ውስጥ በጣም ጥሩ ሙዚቃ እንሰማለን። በሆቴል ውስጥ በጣም ጥሩ ሙዚቃ እንሰማ ይሆናል። ወንድሜ ና ባለቤቱ እዚህ ሆቴል ውስጥ ቪኖ ጠጡ። ወንድሜ ና ባለቤቱ እዚህ ሆቴል ውስጥ ቪኖ ጠጥተው ይሆናል። ይህ መኪና ሰፊ ስራውን አይወድም። ይህ መኪና ሰፊ ስራውን አይወድ ይሆናል። አንተ የዋሽንግቶንን አየር አልወደድህም። አንተ የዋሽንግቶንን አየር አልወደድህም ይሆናል። በሚመጣው ሳምንት ወደዚህ እመጣለሁ። በሚመጣው ሳምንት ወደዚህ ይመጣ ይሆናል። ባለፈው ወር ወደዚህ መጣችሁ። ባለፈው ወር ወደዚህ መጥታችሁ ይሆናል። እሷ ነገ ከአዲስ አበባ ትመለሳለች። እሷ ነገ ከአዲስ አበባ ትመለስ ይሆናል። ትናንት ከአዲስ አበባ ተመለሰች። ትናንት ከአዲስ አበባ ተመልሳ ይሆናል። ራቴን ነገ እበላለሁ ራቴን ነገ በላ ይሆናል። ራቱን በላ። ራቱን በልቶ ይሆናል። ይህ ምግብ ካሳና ከአትክልት ይሰራል። ይህ ምግብ ካሳና ከአትክልት ይሰራ ይሆናል። ይህ ምግብ ካሳና ከአትክልት ተሰራ። ይህ ምግብ ካሳና ከአትክልት ተሰርቶ ይሆናል። ሴትየዋ ገንዘቧን ነገ ትመነዝራለች። ሴትየዋ ገንዘቧን ነገ ትመነዝር ይሆናል። ሴትየዋ ገንዘቧን መነዘረች። ሴትየዋ ገንዘቧን መንዝራ ይሆናል።